የቡሩንዲው ፕሬዝዳንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን በፕሬዝዳንትነት እወዳደራለሁ ማለታቸውን ተከትሎ የተከሰተውን ቀውስ ለማርገብ የተባበሩት መንግስታት ድርጅት የጀመረው ጥረት የተሳካ አይመስልም። ቀደም ሲል ከሁለት ሳምንታት በፊት የከሸፈውን ንግግር ለማስጀመር የተባበሩት መንግስታት ድርጅት የቡሩንዲ ልዩ ልኡክ ሴኔጋላዊ ፖለቲከኛ አብዱላይ ባቲሊ የተለያዩ ፖለቲከኞችንና ተቋማትን ጋብዘው ነበር። ንግግሩን ዳግም ለማስጀመር ልኡኩ የሃይማኖት አባቶችንና የማህበረሰቡ ተወካዮችን ቢጋብዙም የቡሩንዲ መንግስት ግን ራሱን ከንግግሩ እንዳገለለ ትናንት አስታውቋል። በቡሩንዲ ሲኤንዲዲኤፍዲዲ የተሰኘው ገዢው ፓርቲ ሊቀመንበር ፓስካል ኒያቤንዳ መንግስታቸው በንግግሩ የማይሳተፍበት ምክንያት አስታውቋል። ፓርቲያችን በንግግሩ እንደማይሳተፍ ተወያይቶበታል። ምክንያቱም እንደሚታየው ከሆነ የዚህ ንግግር ዓላማ ምርጫውን ማወክ ነው። ቡሩንዲያውያን ጊዜያቸውን ከማባከን በምርጫው ላይ ትኩረት ማድረግ ይገባቸዋል ሲሉ የመንግስት ተወካዩ ተናግሯል። ከሶስት ሳምንታት በፊት በቡሩንዲ ሊካሄድ ታቅዶ የነበረው የምክር ቤት ምርጫ ከአምስት ቀናት በኋላ የፊታችን ሰኞ እንደሚካሄድ አስታውቋል። ከፊታችን ሰኞ ሁለት ሳምንታት በኋላ ደግሞ እጅግ ሲያወዛግብ የከረመው የፕሬዝዳንት ምርጫ እንደሚካሄድ ተጠቅሷል። ፕሬዚዳንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን ለመወዳደር ማቀዳቸው የውዝግቡ ሰበብ ሆኖ ከርሟል። የመንግስት ተቃዋሚ ጉዳዮች የፕሬዝዳንቱ ድርጊት ህገ መንግስቱን የጣሰ ነው በሚል ምርጫው እንዳይከናወን ጥረት ሲያደርጉ መክረማቸው ይታወቃል። የቡሩንዲ ምርጫ ኮሚሽን ኃላፊ ክላቨር እንዳይ ካሪ ግን ለምርጫው የሚያስፈልጉ ነገሮች ተሟልቷል፣ ምርጫውም በታቀደለት የጊዜ ገደብ ይከናወናል ብሏል። ቱሰኪ ኮንሰርን ሌዜሌክሲዮን ደዴፒቴ ሰኔ 22 የሚካሄደውን የምክር ቤት ምርጫ በተመለከተ ሁሉም ነገር ተጠናቋል። እንዲያውም ከሳምንታት በፊት ነው የተጠናቀቀው። ምርጫው ነገ ቢሆን እንኳን ዝግጁ ነን። ሁሉም ነገር ተሟልቷል። ቴክኒካዊ ጉዳዮችን ጨምሮ በሀገሪቱ ሁሉም ነገሮች ዝግጁ ናቸው። በቡሩንዲ አስራ ሰባት ተቃዋሚ ፓርቲዎች ቀደም ሲል በምርጫው እንደማይሳተፉ መግለጣቸው ይታወሳል። የምርጫ ኮሚሽኑ በይፋ በምርጫ ላለመሳተፍ ያመለከተ ፓርቲ የለም ሲል ተናግሯል። ተቃዋሚዎች የምርጫ ኮሚሽኑና የፍርድ ስርዓቱ ለገዢው ፓርቲ የቆሙ ናቸው ሲሉ ይወቅሳሉ። አንድ ወር ከመንፈቅ ባስቆጠረው የቡሩንዲ ቀውስ እስካሁን ሰባ ሰዎች ተገድሏል። አምስት መቶ ያህል ቆስሏል። ከ500 በላይ የተቃዋሚ ፓርቲ አባላት እስር ቤት ይገኛሉ። ማን እንደ ጣለው ያልታወቀ ቦምብ ባለፈው እሁድ ሰሜን ቡሩንዲ ንጎዚ ከተማ አንድ ቡና ቤት ውስጥ ፈንድቶ አራት ሰዎች ሲገደሉ ቢያንስ 27 ሰዎች ቆስሏል። የቦምብ ጉዳቱን ያደረሰው በመባባል መንግስትና ተቃዋሚዎች ጣት ተቃስሯል። የአውሮፓ ሕብረት ለግጭት ሰበብ የሚሆኑ ግለሰቦች ላይ ማዕቀብ ሊጠል እንደሚችል ሰኞ ዕለት ማስጠንቀቂያ ሰጥቷል። ቡሩንዲ የአመት በጀቷን አጋማሽ የምታገኘው ከአውሮፓ ሕብረት መሆኑ ይታወቃል። ሆኖም እንደ ቤልጂግና ኔዘርላንድን የመሳሰሉ አገራት ለቡሩንዲ የሚሰጡትን የልማት እርዳታ ቀንሷል። ጀርመንም ለቡሩንዲ ትሰጥ የነበረውን የገንዘብ እርዳታ እንደያዘች ተጠቅሷል። ያም ሆነ ይህ የቡሩንዲ መንግስት ምርጫው በታቀደለት መሰረት ሰኞ ከመካሄድ የሚያግደው አንዳችም ነገር የለም ሲል በተደጋጋሚ አስታውቋል።